ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ፣ ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። የምሽቱ የጋቢና ጉዞ በቅድሚያ ወደ ለንደን ያመራል። በዚያ የሚኖሩ 79 ሰዎች፣ በርካታ ኢትዮጵያውያንን ጨምሮ በአንድ ሕንፃ በተነሳ እሳት የደረሱበት ጠፍቷል። ሳይሞቱ አልቀረም በሚል ይሰጋል። ሁለቱ መስኮት በመስኮት እንወርዳለን። እኔ ትልቁን ይዛለሁ አንቺ ደግሞ ትንሽን ይዘሽ በዛኛው መስኮት እንወርዳለን እንጂ እዚህ ቆመን አንቃጠልም። የስድስት ዓመት ልጁ በእሳት እንደ ሞተ የተረዳው ጳውሎስ ወልደ ሥላሴ ነው። የተጎጂ ቤተሰቦችን አነጋግረናል። ወደ ሳውዲ አረቢያ ስናመራ የሀገሪቱ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ የተቀመጠው የጊዜ ገደብ ሰባት ቀናት ሲቀሩት እስካሁን ወደ ሰማንያ ሺ ሰው ለመመለስ ተመዝግቧል። ከ25000 ሰው በላይ ወደ ኢትዮጵያ ተመልሷል ይላሉ የማህበረሰቡ ወኪሎች ፍልሰተኛና ሰራተኞቹስ ምን ይላሉ? የመጣው ይምጣ ብዬ ያው እዚሁ እየሰራሁ እኝ ነው ያለሁት። አሁን የምገኘው እስር ቤት ነው። ውላይ ምንም እያሰብኩ አይደለም። ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም። ከአዲስ አበባ ደግሞ ትኩስ ዜና ደርሶናል። የኢትዮጵያ ገዢ ፓርቲ ኢህአዴግ ከአንዳንድ የተቃዋሚ ፓርቲዎች ጋር የያዘውን ድርድር አስመልክቶ በተለይ በጸረ ሽብር ህጉ መሻሻልና ስለ ፖለቲካ እስረኞች የተካሄደውን ውይይትም ይዘናል። ጋፒና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ ዜና እናስቀድም እንደምናመሻችሁ ለዜናዎቹ ተመልሰን መተናል በመጀመሪያ ወደ ማሊ ነው የምናመራው ሶማሊያ ይቅደም ሄኖክ መልካም የሶማሊያን የመልሶ ግንባታና የህዝባዊ አገልግሎት ሰራተኞች ሚኒስትሩን የገደለው የመንግስቱ ወታደር በጦር ፍርድ ቤት የሞት ቅጣት ተበየነበት። አህመድ አብድላሂ አብዲ የተባለው ሞት የተፈረደበት ወታደር የ29 ዓመት ሰው መሆኑም ተገልጿል። ባለፈው ሚያዝያ ወር መጨረሻ የተገደሉት የ ሰላሳ አንድ አመቱ ሚኒስትር አባስ አብዱላሂ ሼክ ሲራጅ ከካቢኔው አባላት ከሁሉም ወጣት ነበሩ። እማኞች ለቪኦኤ ሶማለኛ ዝግጅት ክፍል እንደተናገሩት ሚኒስትሩ የተገደሉት የመንግስቱ ጠቅላይ ኦዲተር ይጓዝበት ከነበረ መኪና ውስጥ በተተኮሰ ጥይት ሲሆን፣ ዛሬ ሞት የተፈረደበት ወታደር ጠቅላይ ኦዲተሩ ከሚጠብቁ አንዱ ነበር። ወደ ማሊ ነው የምናመራው። ከማሊ ከዋና ከተማ ከባማኮ ወጣ ብሎ የሚገኝ የመዝናኛ ስፍራ ጥቃት ያደረሱት ቢያንስ አራት ታጣቂዎች በሀገሪቱ ጸጥታ ኃይሎች መገደላቸውን የሀገሪቱ የደህንነት ሚኒስትር ሳሊፍ ትራኦሬ ዛሬ አስታወቁ። በምዕራባውያን በሚዘወተረው ካምፔማ ካን ጋባ በሚባለው መዝናኛ ትላንት እሁድ ታጣቂዎች በከፈቱት ጥቃት ሁለት ሰው ተገድሏል። የጸጥታ ኃይሎች 13 ፈረንሳዮችን ጨምሮ ከ36 በላይ ሰዎችን አውጥተዋል። በስፍራው ከነበሩት መካከል በሀገሪቱ ከተሰማሩ ከፈረንሳይ ወታደራዊ ተልዕኮ፣ ከተባበሩት መንግስታት ድርጅትና ከአውሮፓ ህብረት ተልዕኮ ጋር የስራ ግንኙነት ያላቸው ሰዎች ይገኙባቸዋል። ባማኮ ውስጥ የፈረንሳይ ወታደሮች የሉም። ሆኖም በሰሜናዊ ማሊ ከእስላማዊ ጽንፈኞች ጋር የሚዋጉ ወደ 2 ሺህ የሚሆኑ የፈረንሳይ ወታደሮች አሉ። ብሪታንያ ዋና ከተማ ለንደን ውስጥ የሚገኝ መስጊድ አጠገብ አንድ አሽከርካሪን የያዘ መኪና እግረኛ መሃል ነድቶ አስር ሰዎችን አቆሰለ። የከተማዋ ፖሊስ አዛዥ ድርጊቱ ሙስሊሞችን ለማጥቃት የታለመ ግልጽ ነው ብለዋል። በርካታ ሰዎች ሆስፒታል ተወስደው እየተረዱ መሆናቸውን የገለጹት ኮሚሽነር ክሬሲዳ ዲክ ጉዳዩን በሽብርተኛ ጥቃትነት እየተከታተል ነው ነው ብለዋል። የለንደን ከተማ ከንቲባ ሳዲቅ ካን በከተማችን ላይ የተፈጸመ ዘግናኝ ጥቃት ሲሉት፣ ጠቅላይ ሚኒስትሯ ቴሬሳ ሜይ በሙስሊሞች ላይ እንደዚሁም በቤተ እምነታቸው ደጃፍ ላይ የተፈጸመ ጥቃት ብለውታል። በሌላ ዜና ዛሬ ፈረንሳይ ዋና ከተማ ፓሪስ በዝነኛው ቻምስ ኤሌሲስ መደብሮች በሚገኙበት አካባቢ አንድ መኪና ተንደርድሮ አንድ የፖሊስ መኪና ገጨ። የፓሪስ ፖሊስ ቢሮ በትዊተር ባወጣው መግለጫ ቻምፕስ ኤሌሲስ ላይ የተፈጠረው ሁኔታ በቁጥጥር ስር ውሏል፣ ከፖሊስም ሆነ ከህዝብ በኩል የተጎዳ የለም ብለዋል። ግጭቱ ሆን ተብሎ የተፈጸመ ነው ብለው እንደሚያምኑ ያስታወቁት የፈረንሳይ የአገር አስተዳደር ሚኒስትር ፒየር ሃንሬ ብራንዴ ጥቃቱን ያደረሰው ሰው ሳይሞት እንዳልቀረ ጠቁመዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ ንሻገር እንላችኋለን። ስ ፕሮስ በብሪታንያ መዲና ለንደን ውስጥ በሚገኘው ግሬንፌል በተባለው ግዙፍ የመኖሪያ ሕንፃ ላይ ባለፈው ሳምንት በደረሰው ቃጠሎ የሞቱት ሰዎች 79 ሳይደርሱ እንዳልቀሩ የለንደን ፖሊስ አስታውቋል። በሕንፃው ላይ የሚኖሩ ኢትዮጵያውያን ቤተሰቦቻቸውን በአደጋ ማጣታቸውን የገለጹ ሲሆን እስካሁን መሞታቸው ካልተረጋገጠው ውስጥ ኢትዮጵያውያን እንደሚገኙበት ይናገራሉ። ጽዮን ግርማ ስር ስር አላት እረቡ፣ ሰኔ 7 2009 ዓ ም በለንደን ሰዓት አቆጣጠር ከሌሊቱ 7 ሰዓት ግሬንፌል በተባለው ህንፃ ላይ የደረሰው የእሳት ቃጠሎ ከውጭ ሲታይ እጅግ አደገኛነቱን ማስተዋል ይቻል ነበር። በውስጡ ደግሞ ከእሳቱ ለመውጣት በደረጃው የሚሮጡና ውስጥ ሆነው የእሳት አደጋ ሰራተኞችን ሲጠባበቁ የነበሩ ነዋሪዎች እንደነበሩ ሲዘገብ ሰንብቷል። ከእነዚህ ሰዎች መካከል አንዱ ኢትዮጵያዊው ጳውሎስ ወልደስላሴ ይባላል። ከአንድ ልጁና ባለቤቱ ጋር ሲተርፍ አንድ ልጁን ደግሞ አጥቷል። በእለቱ የነበረውን ሁኔታ እንዲተርኮልናል። ቤት የተፈጠረው ጫጫታ ሰማን፣ በረንዳ ላይ ምንድን ነው ብዬ ነቃው። ጭስ ይጨሳል እና ሰዎች ይንጫጫሉ ሁሉንም ተዘጋጁ አልኳቸው። ሁለት ልጆች ነው ያሉኝ፣ አይዛክ እና ብቃት ይባላሉ። ገኒ ትባላለች ባለቤቴ። አብረን ሆነን ነን። በቃ ተዘጋጁ አለን አለበበስኳቸው። ምን አልኳቸው እና የወሰድኩት አክሽን ናይን ናይን ደውዬ ፋየር ብርጌድ ሁኔታውን ነገርኳቸው እና አዌር ሆነናል እና እንጠብቃለን አሉኝ። እኛ የምንኖረው አስራ ስምንተኛ ያለው አስራ ስምንተኛ ፎቅ ነው። ሌላው አበሻ ጓደኛችን አለ ሰባተኛ ፎቅ። እሱ መንቃቱን አለመንቃቱን ለማወቅ እንደገና እሱ ጋ ደወልኩለት ሲደውል እሱ ተኝቶ ነበር እና ነገርኩት፣ እንዲህ እንዲህ ነው ስለው እሱ አላወቀም ነበር። ነቃ አንድ ባለቤቱና ሚስቱን ቀስቶ እሱ ከኛ በፊት ቅርብ ስለነበር ማለት ነው። ጓደኛው ከመጣ በኋላ ስልክ እየተደዋወሉ ሲነጋገሩ እንደነበርና የእሳት አደጋ ሰራተኞቹ መጥተው እስኪያወጧቸው እየተጠባበቁ እንደቆዩ ይገልጻል። እሳቱ የተነሳ ሁለት በእኛ ሳይድ አይደለም፣ ኦፖዚት ሳይድ። ስለዚህ በመሀል ሊፍት እና ስቴርኬዝ ስላለ እኛን አልነካንም። ለረጅም ሰዓት በጣም ደጋግሜ ስደውል ስልክ እንደገና ማረ እንዴት ነው እንዴት ነው ብለን ደዋወለን። በመሀል ተንኳኳ፣ ሲኮክ ፋይር ብርጌዶቹ መስሎኝ ነው መጀመሪያ የከፈትን ስከፍት ፊት ለፊታችን በዛ ሳይድ ካለውትን ጨስ ነበር ቤቱና፣ አንድ አበሻ ነው መጣ ዛሬ ጨጨሳል እንዴት ነው አለን አስገባሁት። እኛ ጋሻ ላይ የኛ ቤት ምንም አልተቀጣጠለም ምንም አላለም። እሱን አስገባሁት። መጨረሻ ላይ ከጎናችን ደግሞ አለች ሴት ሶስት ልጆች አሏት። ሶስት ትናንሽ ልጆች ትልቁ አስራ ሁለት አመት ሊሆናት ነው። ከዛ በታች ያሉ ሶስት ልጆች ያሏት ጎረቤት አለች። አረብ ነች። ተንኳኩ እሷ ችኪችኔ ውስጥ እሳቱ ገባ እና አስገቡኝ አለች። አስገባናት እና ሁላችንም አንድ ላይ ሆንን ማለት ነው። ጠቅላላ የእኔ ልጆች ሁለት፣ የእሷ ልጆች ሶስት፣ አምስት ህጻናት እና እሷ ብቻዋን፣ ልጁ እና አራት አዳልት ማለት ነው። ሁላችንም ሆነን በቃ እየጠበቅን በየአቅማችን ሁላችንም ባለን ስልክ እንዋውላለን እንዲመጡልን ፋይር ብርጌዶችን እንትን እንላለን። በቃ አዌር ሆነዋል የተቻላቸውን እያደረጉ ነው ብለው ነው እንዲመጡ። ምንም ሌላ ነገር የለም። በጣም ረጅም ሰዓቱ የተነሳው አንድ ሰዓት ነው። እነሱን ተስፋ እያደረግን ጠበኩ። በቃ ነገርኳቸው፣ የመጨረሻ ቢተፋና ይሄ ነገር ቢበጣ እዚሁ አንቃጠልም፣ ስለዚህ ሁለቱም መስኮት ከፍ በዚህ እንወርዳለን አልናቸው። በመስኮት እንወርዳለን። እኔ ትልቁን ይዛለሁ፣ አንቺ ደግሞ ዘሽ፣ በዛኛው መስኮት እንወርዳለን እንጂ እዚሁ ቆመን አንቃጠልም። ግን መጨረሻቸውን ትንሽ ድረስ እንሞክራለን ነገርኩት። ወንበር አዘጋጀውለት መስኮቱ ላይ እንዲወጣ ይዛክል ያኛው ትንሽ ስለሆነ አቅፈ ነው እንትን ማለት ይችላል። ይ ወንበሩ ላይ ማንንቱ ላይ ቁጭ ብዬ በመስኮት ሉጮ አለሁ ፐልፕላለሁ የሚሰማኝ የለም በቃ። እንዴት ነው መሞት ማለት ምንድን ነው? ምንድን ነው ማድረግ ያለብኝ? ይህን ማሰብ ጀመር። ያለን አማራጭ ደጋግሞ መደወል ነው። አረ እንዴት ነው ጓደኛ፣ ሰዎች እንደዚህ እያለ እየተቀጣጠለ ነው ምንድን ነው የምናደርገው? አልናቸው በቃና አጠገቤ አራት አምስት ልጆች አሉ እና እንዴት ነው ጠቅላላ ዘጠኝ ነን እ ይሄ በቁጥሩ ነው። በዛግ ደውዬ ነግራቸዋለሁ። የለንደን ቢዚ ሲሆን የሌሎች ላይኖች ሽም ያገናኙሻል። ሁሉም በአካባቢ ያሉ ማለት ነው። እና መጨረሻ ላይ ያገኘሁት የኢሴክስ ፋየር ብርጌድ ነው። አነጋገርኩት። እንድታገሱ ሲነገራቸው ቆይቶ በመጨረሻ በእርጥብ ጨርቅ አፍንጫቸውን እያፈኑ በአደጋ ጊዜ መውጫ ደረጃው እንዲወጡ ተነገራቸው። ይሄንን ልጆቹ ሁሉ በቃ አንሶላውን፣ ጨርቁ ሁሉንም በቃ ህጻናቶች ሁሉንም ጨርቅ አለባብሰን አለባብሰን በቃ ሁላችንም ልንወጣ ስልልክ ይህንን ነገር እያደረግን ፋየርማ ነው መጣ መጣና ያውታለሁ ምንም የነገረን ነገር የለም ጨርቅ አድርጎ ምንም ያለን ነገር የለም። እኔ በስልክ የነገረኝ ነው። ኦልሬዲ ተዘጋጅቻለሁ። በቃ ልጆቹን አልብሰን ትልቁን ልጄን ከሴት ወንድ ይሻላል ብዬ አበሻው ከዛ ክፍል ከመጣው ልጅ ጋር ከሱ ጋር እሱን ይዤ ላኩት፣ ደራ ብዬ ማለት ነው። እኔ ደግሞ ትንሹን ይዤ ሴቶቹም ደግሞ እነሱም እርስ በርሳቸው ትልቋ፣ ትንሿ፣ ሌትራስፋም ሁሉም ወጡ። በቃ ጨለማ ነው። ከአስራ ስምንተኛ ፎቅ አላቅም ጨለማለት ሞካለ ብቻ ወጣል እንደ መንመልሽ ምንም አላውቅም። በቃ በሸርትቴ ነው እየተጋጫጨች ነው ምንድን ነው በቃ ምን አድሎ ብቻ ልጁን እንደዚህ ያቅፍ ያለው እኔ ትንፋሽ እንዳያንሰው ጨርቁን አፍኘዋለው። በቃ እኔ ትንፋሽ ያለ ያጥረኝ ሲል ወደ ራሴ ትንፋሽን ማለት ነው ወደ ልክ እኔ ፍናንሽ ልውድቅ ስል ትንፋሽን እንትኑን አነሳና ጨርቁን አነሳና ኔ ጋር ግና ትንሽ ሪሊፍ ታገኝ መልሽ ስል እያደረስ እንደዛ እያደረገን በተአምር ወጣ። ይሄ ማለት ከዛ ከእኛ ሰው ላይ ወጣ ሰውም የለም በስትሬቸር ሲወጡ ነው ያየሁት። እና ያንን እንደዛ አርገን ወጣል። ከወጣን በኋላ ልክ እኔ መብራት ሲያላመንቶም በቃ የሆነ ጨለማ የሆነ እንትን ተብሎ በቃ መብራት አየን፣ በጋ አየር ሁሉ መጣ ገረም በቃ እንትን አለን ልጁ ወጣን። ከወጣን በኋላ በቃ ልክ እኔ እንደወረድ ተከትለኝ ወረደች ዘሊ ባለቤቴ ማለት ነው። ከዛ ተያይዘን አይዛ ክሳል እንደ አይዛክማ ክማ ከኛ በፊት ነበር እነሱ እኮ ናቸው መጀመሪያ የላስኳቸው ስለዚህ ወተዋል፣ ውጭ እናያቸዋለን አልኳት። በቃ ውጪ አንድ አበሻ ጆን የሚባል አለ በጣም ጥሩ ልጅና በጣም የሚረዳ ነው እሱ ጋር ተረዳዳን ማን ነው ተቀበለ ልጄን ከዛ ሲያዩት እግዚአብሔር ይመስገን ልጁ ደህና ነው ብዙም ይሄ ጭሱ ነው ብኖሩ አልወሰደም ደህና ነው እና ይተነፍሳል ምንም በቃ ከድንጋጤና ከእንትን በስተቀር ደህና ስለሆነ የባሱትን እያከሙ እኛን አቆዩን ምንም በእሱ በኩል ችግር የለውም ምክንያቱም ደህና ነበር እሱ ከዛኛ ብቻ ሱ ለጆኒ ለሚባለው ስልክ ፍለጋ ነው ሄ ል ትልቁ ፍለጋ ሄድኩኝ በአጋጣሚ እነዛ አብረውኝ የነበሩት ልጆች ወጥተዋል እነሱንም አገኘዋቸው አረበዋል ልጅ ሀያ አስራ ሁለት አመት ዋልጅ ጠይቃት አይቼዋለሁ ውቼ አይቼዋለሁ አለች አይቼዋለሁ እርግጠኛ ነሽ አዎ ከኛ ጋር ስለነበረች በደንብ አይተዋል ነገ ግን ቤጠይቆት አይቼዋለሁ አለች ያንን ተስፋ አድርጌ በቃ ስጠብቅ በሁለት ቦታ ነበር የሚወጣው እና ሌላ በሌላ ሳይድ እጂ ፍለጋ ጀመርኩ እዛም በቃ እንደምንሞከር የፈለግኩኝ እዛም የለም። በቃ ተስፋ ሳደርግ፣ እስካሁን እንግዲህ ልጁም አልተገኘም። የላከው አብረህ ልጁ ይዞ እንዲወጣ አገኘት ልጁን በኋላ ላይ ፍለጋ ልጁን አገኘት፣ እዛው አገኘት። ታገኘው የታረካው አልኩት፣ ደረጃ ላይ ወደቀብኝ አለ። ደረጃ ላይ እንትን ያልኩት አለኝ። በቃ ታገኘው ደረጃ ነው አለለኝ። የትኛው ደረጃ ነው? አላቅም። ጨለማ ነው። በቃ ምንም የተረጋጋ ሁኔታ አደለም። የተሳሳትኩት ወንድ ከሴት ይሻላል ብዬ ሱ አይለቅቀውን ብዬ አጠናከርኩ እንጂ እናቱ ብትይዞ ኖሮ እናቱ ልጆም ስለሆነም ማህበራት ትሞታለች እንጂ ትተው አልሄድም ነበር። እና ያ ሁሉ ጊዜ ይቆጭ ትልቅ ስተሰራውና አመኘ ሂድ ስለው አምኖ እኔን አምኖ ሂድ ስለው ሄደ። ትዛዜም ግን ውስጤ በቃ የመጨረሻ ጥጠት እና ህይወትን በአጭር ቀጫ ውስታኔ። በዚህ አይነት ሁኔታ ነው ልጄን ያጣሁት። በቃ ይሄ ነው ታሪክ ሌላ ጳውሎስ የስድስት ዓመት ልጁ አይሳክ ልጅም ቢሆን ጠንካራና በስፖርት እንቅስቃሴዎች ላይ የሚሳተፍ በመሆኑ ተሯሩጡም ያመልጣል የሚል ግምት እንደነበረው ይናገራል። የለንደን ፖሊስ አደጋው በዚህ ሕንጻ ላይ እንዴት እንደተነሳ እስካሁን አጣርቶ እንዳልጨረሰ እየገለጸ ይገኛል። በአደጋው ሰባ ዘጠኝ ሰዎች ሳይሞቱ እንዳልቀረም ዛሬ አስታውቋል። በትላንትና ዕለትም ለሟቾች የመታሰቢያ ዝግጅት ተዘጋጅቶ እንደነበር ታውቋል። ኢትዮጵያውያኑም ከአደጋው የተረፉ ቤተሰቦች በአንድ ላይ እየተሰባሰቡ ሀዘናቸውን እየተወጡ እንደሆነ ነግረውናል። አሁንም ከብሪታንያ መዲና ለንደን አንወጣም። በዚያ የሚገኝ መስጊድ አጠገብ አንድ አሽከርካሪን የያዘ መኪና በእግረኛ መሀል ተነድቶ አስር ሰዎችን አቁስሏል። አዳነች ሳይ ዜናውን ይዛለች። አንድ ተመልካች ያየውን ገልጿል። ከቂም በቀል የተነሳ የተደረገ ነው። ድንገተኛ አደጋ አይደለም። ሰውየው ሰክሮ ወይም መኪናው ከቁጥጥሩ ውጭ ሄዳበት አይደለም። እኔ እንደማየው እንዲህ አይነት ተግባር ለመፈጸም ወደ ተነጠፈው የእግር መንገድ መውጣት አለባቸው። ሆን ተብሎ ለቂም በቀል የተደረገ ነው። በዛን ወቅት ስለደረሰው ጉዳት በቃላት ለመግለጽ ያዳግተኛል። ሰዎቹን የገጨው የ48 ዓመት ዕድሜ ሰው ነው። አደጋውን ባደረሰበት ቦታ ላይ መንገደኞቹ ይዘውት ከቆዩ በኋላ ፖሊሶች እንዳሰሩት ባለሥልጣኖች ገልጸዋል። ረዳት የሜትሮፖሊታን ፖሊስ ኮሚሽነር ኔል ባሱ ነባር የብሔራዊ ጸረ አሸባሪነት አስተባባሪ ናቸው። ጥቃቱን ያደረሰው አንድ ሰው ብቻ ይመስላል ብለዋል። ይህ ድርጊት ያረጋገጠልኝ ነገር ቢኖር የለንደን ነዋሪዎች ራሳቸውን ለመከላከል አብረው እንደሚሰሩ ነው። ይሁንና ለአሸባሪዎችና ለጽንፈኞች በማያመች መንገድ ነው የሚያደርጉት። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ በኦፊሴላዊ መኖሪያ ቤታቸው ፊት ሆነው ባደረጉት ንግግር ጥቃቱን አውግዘው ጥላቻና እንዲህ አይነት ከይሲ ተግባር ምን ጊዜም ቢሆን ስኬት አያገኙም ብለዋል። ይህ መስጊዳቸው አጠገብ በነበሩ ሙስሊሞች ላይ የተፈጸመ ጥቃት ነው። እንደ ሁሉም አሸባሪነት አንድ አይነት መሰረታዊ ግብ አለው። ከፋፍሎን በዚህ ሀገር የምንጋራውን የአንድነት ትስስርና ዜግነታችንን የመስበር ፍላጎት ነው ያለው። የቆሰሉት ሁሉ ሙስሊሞች መሆናቸውን ባስ ይገልጸዋል። ብሪታንያ በተለይም ለንደን ላይ ከቅርብ ጊዜያት ወዲህ በርካታ ጥቃቶች በመካሄዳቸው ስጋት ላይ ቆይተዋል። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን ወደ ሳውዲ አረቢያ እናመራለን። የሳውዲ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የጊዜ ገደብ የቀሩት ሰባት ቀናት ብቻ ናቸው። እስካሁን ወደ 80 ሺህ የሚሆን ሰው ለመመለስ መመዝገቡንና ከ25 ሺህ በላይ ደግሞ ወደ ኢትዮጵያ ተመልሰዋል ይላሉ የማህበረሰብ ወኪሎች። እንግዲህ በዚህ ከዚህ ጋር በተያያዘ የኢትዮጵያ ማህበረሰብ መሪን አቶ ሻውል ጌታሁን አነጋግረናል። ጣይፍ በሚባል ገጠራማ አካባቢ ደግሞ ሰነድ ወደሚወሰድባቸው ጣቢያዎች በጉዞ ላይ የነበሩ በርካታ ኢትዮጵያውያን በሳውዲ ፖሊሶች ከመንገድ ተይዘው ሽምንስ በተባለ እስር ቤት እንደሚገኙና የኢትዮጵያ ኤምባሲ በፍጥነት እንዲደርስላቸው ለአሜሪካ ድምጽ ሬዲዮ ጥሪያቸውን አሰምተዋል። ለመመለስ የማይፈልጉ ኢትዮጵያውያን ቁጥርም አሁን ከፍተኛ ነው። መስታወት አረጋው ዝርዝሩን ይዛለች። በመጨረሻዎቹ ቀናት የኢትዮጵያ መንግስት ወደ አዘጋጃቸው ዘጠኝ የምዝገባ ጣቢያዎች ቁጥራቸው ከፍተኛ የሆኑ ተመላሾች የጉዞ ሰነድ ለመውሰድ በመጉረፍ ላይ ናቸው። በሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ የሆኑት አቶ ሻውል ጌታሁን በየቀኑ ወደ ኢትዮጵያ በመመለስ ላይ የሚገኙትንና የጉዞ ሰነድ በመውሰድ ላይ የሚገኙ ዜጎችን ቁጥር ገልጸውልናል። እዚ ሪያድ ብቻ ነው ሁለት ሺ እስከ ሁለት ሺ አምስት መቶ አካባቢ ነው በቀን እናዘጋጀ ያለን እነሱም ጋር ቪዛቸውም ጥሩ ነው ያለው። ለምሳሌ አሁን ትናንት ነው በአንድ ቀን ወደ አንድ ሺ አንድ መቶ ሀያ አራት ቪዛ ነው የሰጡ እስከ አንድ ሺ ሶስት መቶ ሰጥተው ያውቃል በቀን ማለት ነው። ስንት ሰው ወደ ሀገር ገቡትን እንደው አካባቢውን እንትን ለማለት ነው። ጠቅላላ እንትኑ ነው የወሰደው በአሁኑ ሰዓት ወደ ሰማንያ ሺህ አካባቢ የሆነ የወሰደው ጉዞ ሰነዱን ማለት ነው። ከዛ ውስጥ ቪዛውን የወሰደውም ወደ ሀምሳ ፐርሰንት ከፍ ያለ አካባቢ ነው የሚሆነው። አገር ቤት የገባው ወደ ሀያ አምስት ሺ አካባቢ ይሆናለ። በመጨረሻ ቀናቶቹም ወደ ሀገር ለመግባት ፍላጎት የሌላቸው የመጣውን ለመቀበል ተዘጋጅተው የተቀመጡ ኢትዮጵያውያን ቁጥር አሁንም ከፍተኛ ነው። በቃ ያው አገር ያለው ሁኔታ ብዙም አላስደስተኝም። ገባሽ? አንደኛ ነገር ቤተሰብ ራሱ ተስፋ አይሰጥሽም። ሀገር ያለውን ነገር በጣም አክብዶ ነው። አሁን እኛ እኔ ከወጣሁኝ ስድስት አመት ሆኖኛል ገባሽ። ስለ ኢትዮጵያ ብዙ ረስቻለሁ ብዙ ነገሮችን እና ያው በጣም ነው የሚያስፈራሩኝ። ይነግሩኝ ምን አሉሽ? መኖር እንደማልችል ነው የሚነግሩኝ። ገባሽ። እና ያ ነገር ነው በቃ። እኔ ውስጤን እንትን ያለው ስለዚህ ወሰንሽ? የመጣው ይምጣ አዎ፣ ይሰማኛል የመጣው ይምጣ ብዬ ያው እዚህ እየሰራውኝ ነው ያለሁት። አሰሪሽስ እንዴት እንዴት ናቸው? ምን ያስባሉ? ወላሂ እነሱ ምንም ነገር የለም ነው የሚሉት። ምንም ነገር የለም አይዞሽ። ደግሞ ያው አረብ ቤት አይገቡም፣ እረፍት ቤት ነው እንጂ ያው እጃዛ ቤት ማለት ነው። እዛ ነው እንጂ አረብ ቤት አይገቡም። እና ያው ለተወሰነ ጊዜ ነው፣ ይረጋጋል ነገሩ ምናምን ነገር እያሉ ነው ተስፋ የሚሰጡ የምንሰራባቸው ሰዎች ማለት ነው። ምን ይመጣል ብለሽ ታስቢያለሽ? እንግዲህ ያው እስራት አለ ነው የሚባለው እስራት አለው ነው የሚባለው የገንዘብ ቅጣትም አለው ይባላል። ገንዘብ ቅጣትም አለው ይባላል። የገንዘብ ቅጣቱን እንኳን ኬት ነው ምጥቼ የምከፍለው። ያው እስራቱን ያስሩኛል። በቀሩት ቀናት የጉዞ ሰነድ ለመውሰድ ከሚሰሩበት ገጠራማ ጣይፍ ከተባለ የሳውዲ አረቢያ ቦታ ወደ ከተማ በጉዞ ላይ ሳሉ ድንገት ሳያስቡት መንገድ ላይ ተይዘው የታሰሩ ኢትዮጵያውያን ከታሰሩበት ሽመንስ እስር ቤት አግኝተን አናግረን ነበር። የኢትዮጵያ ኤምባሲ ቶሎ ይድረስልንና በቀሩት ቀናቶች ሳይጠናቀቁ ሀገራችን እንግባ በማለት ጥሪያቸውን ደጋግመው አሰምተዋል። እኔ መኖሪያ ፍቃድ የለኝም፣ ህገወጥ ነኝ እና ለመመለሳሰብ፣ ከሳውዲ አረቢያ መንግስት እንግዲህ ዘጠና ቀናት ጊዜ ገደብ ሰጥቷል። አሁን የምገኘው እስር ቤት ነው። በምን ምክንያት ያው ሕገ ወጥ ያልሆነ ያው አንዳንድ ቦታ ላይ ስለሚይዙ እኔን፣ እንግዲህ ከሶስት ቀን በኋላ ጅዳ አካባቢ የተወሰኑ ጓደኞችም በዛ ያሉትንም ለጣቅሞ አሁን እስር ቤት ምናምን እንገኛለን። ብዙ አለ ያው ታሳሪዎች ግን እዚህ ጋር የኢትዮጵያ አምባሲም አልመጣም። የሆነ መፍትሄም እንፈልጋለን በምን ምክንያት ነው የታሰርከው? የስራ ፈቃድ ስለሌለንክ ብቻ ነው። የመኖሪያ ፍቃድ፣ የመብረሪያ ወረቀት ያላወጣ ይያዛ እና በአጋጣሚ ነበር እና ገጠር ነበር ነው ወደ ከተማ እንደገባን ይህን አጋጣሚ አላገኝም ወዲያውኑ ለመያዛ በቃል በሳውዲ አረቢያ ያለመኖሪያ ፈቃድ ለአመታት በስራ ላይ የምትገኝ ኢትዮጵያዊት በመጨረሻዎቹ ቀናት ምን እያሰብሽ ነው ብለን ጠይቀናት ነበር። ወላሂ ምንም እያሰብኩ አይደለም ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም። ለምን? ምክንያቱም እዚህ መስራት ስለምፈልግ። ሪያድ ከሚገኘው የምዝገባ ጣቢያ በርካቶች በፍጥነት የሚያስፈልጋቸውን የጉዞ ሰነድ ቢጨርሱም በአውሮፕላን ትኬት እጥረት ምክንያት ሳውዲ አረቢያን ለቀው ለመውጣት ግን አልቻሉም። ፍላይቶችም ጨምረዋል መጀመሪያ ከነበሩት ሆኖም ግን አሁንም ትኬት እጥረት ያገኘን ያለው አሁንም ዛሬም ራሱ ትናንትም ዛሬም በጣም ተቸገርና ለት ነው። ትኬት እጥረት አለ። አሁንም አሁንም አለ። ተጨማሪ ወደ አስራ ሰባት ፍላይቶ ጨምረው ልንበረ በሳምንት አሁንም እንደዛ ሆኖ ግን አሁንም አልቻል። ወቅታዊ ችግሮቹን በተመለከተ ወደ ኢትዮጵያ ኤምባሲ ደጋግመን ደውለን ነበር። ለዛሬ አላገኘናቸውም። ለነገ አግኝተን ለማናገር እንሞክራለን። የመጨረሻው ዘገባችን ደግሞ የኢትዮጵያ ገዢ ፓርቲ ኢህአዴግ ከብሔራዊ የተቃዋሚ ፓርቲ ድርጅቶች ጋር የያዘውን ድርድር ቀጥሎ የውይይት አጀንዳዎች በዛሬው ዕለት ንግግር ተደርጎባቸዋል። ኢህአዴግ የጸረ ሽብር ህጉ ዙሪያ ተቃዋሚዎች ባነሷቸው ጉዳዮች ላይ ለመስማት ወይም ለመነጋገር ዝግጁ መሆኑን ገልጾ በእስር ላይ የሚገኙ የፖለቲካ መሪዎችን በተመለከተ የፖለቲካ ታሳሪዎች በሀገሪቱ የሉም ሲል በጉዳዩ ላይ ውይይት እንደማያደርግ ገልጿል። ተቃዋሚዎች በበኩላቸው የፖለቲካ መሪዎች የታሰሩት በጸረ ሽብር ህጉ ስለሆነ ህጉን ለማሻሻል አጀንዳ ከተያዘ ወይም ውይይት ለማድረግ ከተፈለገ ለምን የታሳሪዎቹ ጉዳይ በአጀንዳነት አልቀርበም ሲሉ ተከራክረዋል። እስክንድር ፍሬው ዝርዝሩን ይዟል። ለውራት ከዘለቀው የቅድመ ድርድር ውይይት የዛሬው ወሳኝ ምዕራፍ ላይ የደረሰ ነው። ገዢው ኢህአዴግና 16 ሀገር አቀፍ ፓርቲዎች በየግላቸው ያቀረቧቸው አጀንዳዎች ተጨምቀውና ተመጋግበው ቀርበዋል። ፓርቲዎቹ ለድርድር ያቀረቧቸው አጀንዳዎች ቁጥር የተለያየ ነው። የሚመሳሰሉትን አንድ ላይ ማድረጉንና ከሁለት በላይ በሆኑ ፓርቲዎች የተጠቀሱትን በሙሉ ማካተቱን የገለጸው የአጀንዳ አደራጅ ኮሚቴ ደግሞ ዛሬ 13 አድርጎ አቅርቧቸዋል። ተጨምቆ ከቀረቡት አጀንዳዎች መካከል የምርጫ ህጉና ተያያዥ ጉዳዮች፣ የተለያዩ አዋጆች፣ የፖለቲካና የህሊና እስረኞች መፈታት የሚሉና ሌሎችም ይገኙባቸዋል። በቁጥር አንድ ላይ በተጠቀሰው የምርጫ ህጉንና ተያያዥ ጉዳዮችን በተመለከተው ርዕስ ላይ ለመደራደር እንደሚስማማ ኢህአዴግ አስታውቋል። ይህንን የገለጹት በሚኒስትር ማዕረግ የኢህአዴግ ምክር ቤት ጽፈት ቤት ኃላፊና የፓርቲው ዋና ተደራዳሪ አቶ ሽፈራው ሽጉጤ ናቸው። በዚህኛው ላይ ኢህአዴግ የቀረቡትንም ሶስቱንም ከምርጫ ህጉ ተያያዥ ጉዳዮች ጋር አስራ ሰባት ፓርቲዎች ያቀረብነውንና ዝቅተኛውን ከአምስት ፓርቲ ጀምሮ ያቀረቡትን አጀንዳዎች ሶስቱን አጀንዳዎች ለድርድር ቢቀርቡ እንስማማለን። በተራ ቁጥር ሁለት ላይ የተቀመጠው አጀንዳ ደግሞ በአገሪቱ ስራ ላይ የዋሉ የተለያዩ አዋጆችን የተመለከተ ነው። በፓርላማው የህግ ባለሙያ የሆኑት አቶ ሰይፉ ገብረ ማርያም አጀንዳውንና በስሩ የያዛቸውን ንዑስ አጀንዳዎች በንባብ አቅርበዋል። ሁለተኛው አብይ አጀንዳ የተለያዩ አዋጆችን በተመለከተ ነው። በዚህ ስርም ስድስት ንዑስ አጀንዳዎች አሉ። የመጀመሪያው የጸረ ሽብር አዋጁን የሚመለከት ነው። የሁለተኛው የብዙሀን መገናኛ አዋጅን የሚመለከት ነው። ሶስተኛው የንግድ ኢንቨስትመንት፣ ፋይናንስ እና የታክስ ስርዓት ህግን የሚመለከት ነው። አራተኛው የፍትህ አካላት አደረጃጀት አዋጅና አፈጻጸምን ይመለከታል። አምስተኛው የበጎ አድራጎትና ማህበራት አዋጅን ይመለከታል። ስድስተኛው የአስቸኳይ ጊዜ አዋጅን ይመለከታል። ይህ አጀንዳ ለምን ለድርድር መቅረብ እንዳለበት ተቃዋሚዎች ማብራሪያ እንዲሰጡ ነው። የኢህአዴግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ የጠየቁት በኢህአዴግ በኩል በእነዚህ አጀንዳዎች ላይ የተለያየ ሀሳብ ነው ያለን። የንዑሶቹ ላይ ሀሳብ አለን። በመጀመሪያው አጀንዳ የጸረ ሽብር አዋጁን በሚመለከት አስራ ስድስት ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንትረስት የለንም። ነገር ግን ለምን እንዲሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነን። አንደኛው እሱ ነው። ሁለተኛውም የብዙሀን መገናኛ አዋጅን በተመለከተም ተመሳሳይ አቋም አቋምን ያለን ነገር ግን ፓርቲዎች የብዙሀን መገናኛ አዋጅ ለምን እንደ ለውይይት ለድርድር እንዲቀርብ ሁለቱም አጀንዳዎች አዋጃዎች ለድርድር እንዲቀርብ እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ከዚህ ላይ ተመስርተን አቋማችን ለመግለጽ እድል እናገኛለን። በሁለቱ አጀንዳዎች ላይ አሁን እየገለጽኩ ያሉት አቋማችንን ሳይሆን፣ ይሄን ያጠየቁ ፓርቲዎች ማብራሪያ እንዲሰጡን ነው። ለምን እንደዚህ እንዲሆንላቸው እንደፈለጉ ማብራሪያ እንዲያቀርቡልን ጥያቄ እያቀረብኩ ነው። የሚቀጥለው ስላይድ ላይ የንግድ ኢንቨስትመንት እና ፋይናንስ የታክስ ስርዓት ህግ የሚለው የንግድ የሚለው የንግድ ህጉ እየተሻሻለ ነው። የፖለቲካ ፓርቲዎች የንግድ ህጉ ላይ ግብዓት ማቅረብ የሚፈልጉ ከሆነ ከድርድር በመለስም ንግድ ህጉ በሚጸድቅበት ጊዜ አስተያየት መስጠት ይችላሉ። ስለዚህ ማብራሪያም ሳይሰጥ ቦጣ የሚል ሀሳብ አለን። በዚህኛው ፓርት የታክስ ስርዓቱ በተመለከተ ግን ለምን የታክስ ህጉ እንዲቀየር እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ይሄ ማብራሪያ ካዳመጥን በኋላ አቋማችንን መግለጽ እንችላለን። በሶስተኛ በቀጥሎ ያለው የፍትህ አካላት እና አደራጅት አዋጅ በተመለከተ ለድርድር ቢቀርብ እንስማማለን። የበጎ አድራጎትና ማህበራት አዋጅን በተመለከተ መጀመሪያ ማብራሪያ እንዲሰጡን እንፈልጋለን። ስለዚህ በሚሰጡን ማብራሪያ ላይ ተመስርተን አቋማችንን እንገልጻለን። የአስቸኳይ ጊዜ አዋጅ፣ በአስቸኳይ ጊዜ አዋጅ ውስጥ ሆነን ለድርድር ስለማንችል አንቀበልም። አመሰግናለሁ። ይህንኑ የኢህአዴግ ጥያቄ መነሻ ያደረጉት ተቃዋሚዎችም በተለይ የጸረ ሽብር ህጉ ለምን እንዲሻሻል እንደሚፈልጉ አብራርተዋል። ከእነዚህ አንዱ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ናቸው። የሰብአዊ መብት ጥሰቶች እየታዩ ያሉበት የትርጉም ይዘት አለው። ስለዚህ ይህ የትርጉም ይዘት መስተካከል እንዳለበት አንቀጹን አሁን ባልናገረውም በእርግጠኝነት ጸረ ሽብር ህጉ በሚጸድቅበት ጊዜም በፓርላማ በልዩነት የወጣንበት ወቅት ነው የነበረው። ስለዚህ የትርጉም ይዘቱ አሁንም ከሰብአዊ መብት አከባበር እና ጥበቃ ከዜጎች ተፈጥሯዊ መብት አንጻር መስተካከል የሚገባቸው ነገሮች እንዳሉ በእኛም በኩል እናምናለን። የመያድ ዋና ጸሐፊ አቶ አዳነ ጥላሁንም ተመሳሳይ ሀሳብ አንጸባርቀዋል። ህጉ እንደ ህግ መጽደቁ ላይ ችግር የለብን። በዚህ ህግ ታከው ግን የሚመጡ አፈጻጸሙ ዙሪያዎች ላይ በጣም ከፍተኛ የሆነ በርካታ ችግሮች አሉ። የሀገራችን ህዝባችን በአጠቃላይ በዚህ ህግ እየተሳበበ ይህ ህግ ራሱ እንዳውም ገደብ ስለሌለው የፖለቲካ ፓርቲዎች ወይም በተቃውሞ ደረጃ የሚገኙ የተቃውሞ ፓርቲዎች የሚታሰሩበት፣ የሚንገላቱበት፣ ለስደት የሚዳረጉበት፣ በአጠቃላይ የሰብአዊና ዲሞክራሲያዊ መብታቸው የሚገፈፉበት በዚህ ህግ ታኮ የመጣ አንዳንድ ሁኔታዎች ስላሉ ከህጉ ውስጥ ተነጥለው መውጣት ያለባቸውና ሊሻሻሉ የሚገባቸው እንትኖች እንዳሉ እንደ ፓርቲያችን እንደመያድ እናምናለን። እናም ለድርድር ይቅረብ በሚል ዛሬ ከስምምነት የተደረሰበት አጀንዳ ከአስራ ሶስቱ አንዱ ብቻ ነው የጸረ ሽብር ህጉንና ሌሎች አዋጆችን የሚመለከተው። በተራ ቁጥር ሁለት የሰፈረው አጀንዳ ግን እንደዚህ በንጥልጥል እንዳለ ነው ውይይቱ ያበቃው። በተራ ቁጥር ሁለት ከሰፈረውና በንጥልጥል ካደረው በተጨማሪ በሌሎች አስራ አንድ አጀንዳዎች ላይ የሚደረገው ውይይትም እንደሚቀጥል ይጠበቃል። ለፊታችን ሰኞም ሌላ ቀጠሮ ተይዟል። በዛሬው ውይይት ቀዳሚ ክፍል ከተገኙት ታዛቢዎች መካከል በኢትዮጵያ የዓለም ባንክና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ተጠሪዎች፣ እንደዚሁም የኤምባሲዎች ተወካዮች ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ ላይ ቪኦኤ አማሃሪክ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያምሽነውን የመስታወት አድራጋው እና ሄኖክ ሰማ ግዘርነን ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበረ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።